ወደ ዝርዝር ዜናዎቹ ከማምራታችን በፊት ርዕሰ ዜናዎቹን እናስቀድማለን። ፒተር ዳትን በኮሮና ቫይረስ ተጠቁ፣ ከሰኞ ጀምሮ ግድ በማያሰኙ የሕዝብ መሰባሰቦች ላይ እገዳ ተጣለ፣ የሚሉት ግንባር ቀደም ርዕሰ ዜናዎቻችን ናቸው። የአገር ውስጥ ጉዳይ ሚኒስትር ፒተር ዳተን የኮሮና ቫይረስ ያገኛቸው መሆኑን ገለጡ። አቶ ዳተን ዛሬ ማለዳ ላይ ሲነቁ የሰውነታቸው ሙቀት የጨመረና ጉሮራቸውንም የከረከራቸው በመሆኑ ለኩዊንስላንድ የጤና ባለሥልጣናት አስታውቀዋል። የጤና ምርመራ ባደረጉበትም ወቅት ውጤቱ በቫይረስ መያዛቸውን አመልክቷል። በመሆኑም በአሁኑ ወቅት ሆስፒታል ውስጥ ይገኛሉ። ጠቅላይ ሚኒስትር ስኮት ሞሪሰን ከፊታችን ሰኞ ማርች 16 ጀምሮ ግድ የማያሰኙ ቁጥራቸው ከ500 በላይ የሆኑ የሕዝብ ስብስቦች ላይ እገዳ እንደሚጣል አስታወቁ። እርግጥ ነው ትምህርት ቤቶችን አያካትትም። የዩኒቨርስቲ ሌክቸሮችንም አይመለከትም። በሕዝብ ትራንስፖርት እንዳይጓጓዙ ማለትም አይደለም። ወይም ወደ አውሮፕላን ማረፊያዎችም አይሂዱ አይደለም። እገዳ ልንጥልባቸው የምንሻቸው የሕዝብ ስብስቦች አምስት መቶ ሰዎች በላይ ሊሰባሰቡባቸውና ግድ የማይሉትን ነው። ካሁን እስከ ሰኞ የምናጣራቸው ጉዳዮች ይኖራሉ ብለዋል አቶ ሞሪሰን አክለውም ወደ ውጭ አገራት ለመጓጓዝ ያቀዱ አውስትራሊያውያን የጉዞ ዕቅዳቸውን ደግመው በውል እንዲከልሱት አሳስበዋል። በሌላም በኩል የአውስትሬሊያ ዋና የጤና ኃላፊ ብሬንደን ማርፊ በበኩላቸው የአውስትሬሊያውያን ለቫይረሱ የመጋለጥ መጠን ዝቅተኛ መሆኑን ሲጠቁሙ በጥቅሉ risk to የአውስትራሊያ ማህበረሰብ የመጋለጡ ኩነት ዝቅተኛ ነው። ብዙዎቹ ለቫይረሱ የተጋለጡት ከባህር ማዶ በመጣ ነው። እነዚህም ወደ ማኅበረሰቡ ዘንድ ዘልቀው መግባታቸውን እናውቃለን። እንደማናቸውም አገራት ከቫይረሱ ቀድመን መገኘትና ቫይረሱ እንዳይስፋፋ ለመቆጣጠር እንዲሁም በተቻለ መጠን ስር እንዳይሰድ ለመገደብ እንጥራለን ብለዋል። ከኮሮና ቫይረስ ጋር በተያያዘ የመሰረዝ ውሳኔ ከገጠማቸው የስፖርት ትዕይንቶች ውስጥ የአንዱ የአውስትራሊያ ግራንድ ፕሪ ሆኗል። የስፖርት ውድድሩን ስረዛ አስመልክቶም የአውስትራሊያ ግራንድ ፕሪ ኮርፖሬሽን ዋና ሥራ አስፈጻሚ ይቅርታ ጠይቀዋል። በሌላም በኩል ወርሃ ኤፕሪል በገባ በመጀመሪያዎቹ ሁለት ሳምንታት ይካሄድ የነበረው የሲድኒ ሮያል ኢስተር ትዕይንትም መሰረዙን አዘጋጆቹ አስታውቀዋል። በዛሬ ዕለት የአውስትራሊያ አክሲዮን 44 ፐርሰንት ከፍ ብሎ የተዘጋ ሲሆን የእስያ ገበያዎች አሽቆልቁሏል። የዩናይትድ ስቴትስ እና እንግሊዝ ገበያዎች ከ1987 የስቶክ ማርኬት ውድቀት ወዲህ በከፍተኛ ደረጃ ወርደዋል። ይህ በእንዲህ እንዳለም የቶኪዮ ኦሎምፒክስ ችቦ የኦሎምፒክ የትውልድ ስፍራ በሆነችው ኦሎምፒያ ተለኩሷል። ዓለም አቀፉ የኦሎምፒክ ኮሚቴ የኮሮና ቫይረስ አዋኪነትም ቢረዳም የኦሎምፒክ ውድድሩ በተያዘለት እቅድ መሠረት ከጁላይ 24 ጀምሮ እንደሚከናወን ገልጧል። ዜናዎቹን ከማጠቃለላችን በፊት ርዕሰ ዜናዎቹን ደግመን እናሰማለን። ፒተር ዳተን በኮሮና ቫይረስ ተጠቁ። ከሰኞ ጀምሮ ግድ በማያሰኙ የሕዝብ መሰባሰቦች ላይ እገዳ ተጣለ። የሚሉት ግንባር ቀደም ርዕሰ ዜናዎቻችን።